የመብት ተሟጋቹና የመገናኛ ብዙሀን የኦኤንኤም ዲሬክተር ጃዋር መሐመድ ጠባቂዎችን ትናንት ሌሊት ከስራቸው በኃይል ለማንሳት የተደረገውን ሙከራ እንቃወማለን የሚሉ ወጣቶች ዛሬ በአምቦ ከተማ ሰላማዊ መብት ሰላማዊ መንገድ ተቃውሞ ማድረጋቸው ተገለጠ። ፖሊስ ሰልፉን ለመበተን በተኮሰው ጥይት ሶስት ወጣቶች ቆስለው በአምቦ ሆስፒታል የሕክምና ክትል እየተደረገላቸው መሆኑም ተገልጠዋል። ሰልፉን ተከትሎ ወጣቶቹ መንገድ በመዝጋት የትራንስፖርትና የንግድ እንቅስቃሴዎች ቆመዋል ተብለዋል። የከተማውን ፖሊስም ሆነ ሌሎች ባለስልጣናት በስልክ ለማግኘት የተደረገው ጥረት አልተሳካም። ናኮር መልካ ነው የተከታተለው። ዛሬ ጠዋት ከአንድ ሰዓት ጀምሮ በአምቦ ከተማ አውራ ጎዳና ላይ የተሰበሰቡ ወጣቶች የተቃውሞውን ሰልፍ ምክንያት እንዲህ ይገልጻሉ። ዛሬ የወጣንበት ምክንያት በውጭ ሀገር ሆኖ ሲታገልልን የነበረው ጀዋር መሀመድ ላይ የተቃጣው ተግባር ትክክል እንዳልሆነና ለመቃወም ነው የወጣ ነው። የሰልፉ ዓላማ እንደምታወቀው ሰሞኑ ጠቅላይ ሚኒስቴራችን ንግግር አድርገው ነበርና በሶሻል ሚዲያ እንደምናየው ደግሞ አክቲቪስት ጀዋር መሀመድ ሲናሪዮ ኦምን ስራ አስኪያጅ ከማታ ጀምሮ ጥሩ ሁኔታ እንትን አይደለም። እሱ ቦዲጋርድ መኖሪያ ቤቱ አካባቢ ቦዲጋርዶቹ በማታ እንደለቁ እንደተባለ ነው። ይሄ ደግሞ ሙሉ በሙሉ ወጣቶችን አስቆጥቷል። በትናንትናው የጠቅላይ ሚኒስትሩ የህዝብ ተወካዮች ምክር ቤት ንግግር ላይ አንዳንድ የሚዲያ ተቋማት ላይ እርምጃ እንወስዳለን ብለዋል። ይህ ንግግር ጀዋርን እንደሚመለከት ያወቅ ነው። ባለፈው ሳምንት ኢዜማና አብን የተባሉ ድርጅቶች ኦኤምኤን ይዘጋልን በማለት ለኢትዮጵያ ብሮድካስት ባለስልጣን ማመልከቻ አስገብተው ነበር። አቢ ኑራ ጩፈሙቀ በኦኤምን ጀረኒ ብሮድካስቲንግ ጥየተኒ ቱረኒ፣ ጀዋር አይናችን ነው፣ በጀዋር ላይ የተቃጣ ጥቃት በቄሩ ላይ የተቃጣ ነው የሚሉ መፈክሮችም ሲሰሙ ነበር። የክልሉ ፖሊሶች ሰልፉን ለመበተን ባደረጉት ጥረት ተኩስ በመክፈታቸው እኔን ጨምሮ ሶስት ወጣቶች ቆስለዋል፣ ያለኝ አንድ ስሙ እንዳይጠቀስ የጠየቀ ወጣት በአምቦ ሆስፒታል የሕክምና ክትትል እየተደረገላቸው መሆኑን ተናግሯል። የተመታሁት አዋሮ ዩኒቨርሲቲ ፊት ለፊት ነው። ፖሊሱ ሲያነጣጥርብኝ ሁለት የተገለባ ብጭ ሸውጅው ነበር። በሶስተኛው ላይ ወድቄ ስነሳ ተኮሰብኝ፣ ከዛ ትከሻ ይመታኝ አሁን ሕክምና አግኝቻለሁ። ወጣቶቹን ለማከም ከሚሯሯጡ ሐኪሞች መካከል ዶክተር ፍራውል ወጣቶቹ ላይ ደረሰ ስለሚሉት ጉዳት አብራርተዋል። ነምንመማት እስካሁን በአምቦ ሆስፒታል አልጋ ላይ ተኝተው እየታከሙ ያሉት ሶስት ሰዎች ናቸው። ሶስቱም በጥይት ነው የተመቱት። አንዱ ሆዱ ላይ ነው የተመታው። አሁን ቀዶ ጥገና እየተደረገለት ይገኛል። ሁለተኛው ጀርባው ላይ ነው የተመታው። ሶስተኛው ደግሞ ትከሻውን ነው የተመታው። ለሶስቱም የሕክምና ክትትል እየተደረገላቸው ነው። የአሌ አርገታ ጅሩ የመሳሪያ ድምፅ መሰማቱን ተከትሎ ወደ ከተማው የሚያስገባና ከአምቦ የሚያስወጣ መንገድ በሰልፈኞቹ ተዘግቷል። በየመንገዱ ጎማ ሲቃጠልም ተስተውሏል። የትራንስፖርትም ሆነ ንግድ እንቅስቃሴ የቆመ ሲሆን የመንግስትና ግል መስሪያ ቤቶችም መዘጋታቸውን ተዘዋውሬ ለማየት ችያለው። ከአዲስ አበባ ወደ ምዕራብ ኢትዮጵያ የሚጓዙ መንገደኞችም በመንገዱ መዘጋት መጉላላታቸውን ገልጸዋል። ይህ ዜና እስከተጠናከረበት ጊዜ ድረስ መንገድ አልተከፈተም። የወትሮ እንቅስቃሴም አልተጀመረም። ከሰልፈኞቹ መካከል የመፍትሄ ሀሳብ ነው የሚሉትን እንዲህ ይገልጻሉ። መንግስት አሰራሩን አስተካክሎ ለኦሮሞ ህዝብ ጥያቄ መልስ መስጠት አለበት። ያለው እስከ ላይ ድሬስ ያለውን ነገር ቢስተካከል ይሄንን ሊያቀዘቅዞ ይችላል። በዚህ ጉዳይ ዙሪያ ምላሽ እንዲሰጡኝ ወደ ከተማው ከንቲባ ጽፈት ቤት ሄጄ ነበር። ሆኖም ጠባቂዎቹ አናስገባም ስላሉኝ ላገኛቸው አልቻልኩም። በተደጋጋሚ ስልካቸው ላይ ብደውልም ስልካቸው ዝግ በመሆኑ ያደረግኩት ጥረት አልተሳካም። የከተማው ፖሊስ አዛዥ ጋም በተደጋጋሚ ብደውልም ስልካቸው እንዲሁ ዝግ በመሆኑ ላገኛቸው አልቻልኩም። ከዛሬ ማለዳ ጀምሮ የመንገድ መዘጋት ተግባር በሌሎች አንዳንድ የኦሮሚያ ከተሞች እንዲሁም በአዲስ አበባ መግቢያና መውጫ ላይ መስተዋሉን የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራል እንደሻውጣ ሰው ለሀገር ውስጥ መገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም የተግባሩ መነሻ አክቲቪስት ጀዋር መሐመድ ለተከታዮቻቸውና ለደጋፊዎቻቸው ያስተላለፉት ልታሰር ነው፣ ጥቃት ሊደርስብኝ ነው የሚል መልእክት ነው ካሉ በኋላ በፖሊስም ሆነ በመንግስት ምንም የተወሰደባቸው እርምጃ የለም ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ